የፌዴራሉ ከፍተኛ ፍርድ አራተኛ ወንጀል ችሎት በሽብር አድራጎት ተከሰው ከነበሩት የሙስሊሙ ማህበረሰብ ጥያቄዎች መፍትሄ አፈላላጊ ኮሚቴ አባላትና ሌሎች ተከሳሾች መካከል አስር ሰዎች እና ሁለት ድርጅቶች መከላከል ሳያስፈልጋቸው በነፃ አሰናብቷል። ሌሎቹን ተከሳሾች የተከሰሱባቸው የሕግ ድንጋጌዎች ተለውጠው እንዲከላከሉ ብይን ሰጥቷል። የወንጀል ችሎቱ ደግሞ ሌላው በሙስና ወንጀል የተከሰሱትን የአቶ መላኩ ፈንታን ጉዳይ የሚያው ፍርድ ቤት የቱ ነው በሚለው ጥያቄ የመጨረሻን ውሳኔ ለመሰማት ተለዋጭ ቀጠሮ ሰጥቷል። ከነ አቶ መላኩ ፈንታ ጋር የተከሰሱት የቀድሞ የሀገር ውስጥ ደህንነት ኃላፊ ተጨማሪ ክሶችም ቀርበውባቸዋል። መለስካቸው አማ የዛሬውን የፍርድ ቤት ውሎ ተከታትሎ ዝርዝሩን ይኮልናል። የፌዴራሉ ከፍተኛ ፍርድ ቤት አራተኛው ወንጀል ችሎት ይህን ብይን ለማሰማት ቀደም ብሎ በሰጠው ቀጠሮ ባያደርሰውም በዛሬው ዕለት ባስተላለፈው ብይን አቃቢ ሕግ በሽብት ድርጊት ከከሰሳቸው የሙስሊሙ ማህበረሰብ ችግሮች መፍትሄ አፈላላጊ የኮሚቴ አባላት ጋዜጠኞች በአጠቃላይ ሰላሳ አንድ ተከሳሾች መካከል አስራ ሁለት ተከሳሾችን ምንም መከላከል ሳያስፈልጋቸው በነጻ አሰናብቷቸዋል። እነዚህም አቶ ሐሰን አሊ፣ ሼክ ሱልጣን ሐጂ አማን፣ ሼክ ጀማል ያሲን፣ ሼክ ጣሂር አብዱልቃድር፣ አቶ ሐሰን አቢ፣ አቶ አሊ መኪ፣ ሼክ ሐጂ አብዱራሂም ቱፋ፣ ሼክ አብዱራህማን ዑስማን፣ ወይዘሮ ሀቢባ መሐመድ፣ ዶክተር ከማል ሐጂ ገለቱ ሲሆኑ ሁለት ድርጅቶች ደግሞ አልቢር ዴቨሎፕመንት ና ኮኦፐሬሽን አሶሴሽን እና ነምአ የበጎ አድራጎት ማህበር የተሰኙ ናቸው ሲሉ ከተከሳሾቹ ጠበቆች መካከል አንዱ አቶ ተማም አባቡልጉ ለቪኦኤ ገልጸዋል። አቶ ተማም አባቡልጉ ተከላከሉ የተባሉትን ቢሆኑ የሽብር ድርጊት ፈጽመዋል ተብለው በተከሰሱበት እንዳልሆነ ያስረዳሉ። የተቀሩት በአንቀጽ አራት ስር በፀረ ሽብር አዋጁ አንቀጽ ሶስት ስር ነው የተከሰሱት። የሽብር ድርጊት ፈጽማቸዋል ተብሎ ነው የተከሰሱት የነበረውና አይ የሽብር ድርጊት ስለመፈጸማችሁ የሚያስረዳ ምንም የሚያስረዳ ነገር ስላልቀረበ ተብሎ የሽብር ድርጊት የማነሳሳት የማነሳሳት በማነሳሳት ስር ነው ተከላከሉ የተባሉት። አራቱ ሰዎች ደግሞ አንቀጽ ሰባት ስር በመርዳት ረዱ በሚል ነው እንጂ የሽብር ድርጊት የሚያሳይ ነገር ስለሌለ ተብሎ ሙራድ ሹኩር ኑሩ፣ ቱርኪ ሼህ፣ ባህሩ ዑመር እና የሱፍ ጌታቸው በአንቀጽ ሰባት ንስ አንቀጽ አንድ ስር ተከላከሉ ተብለዋል። አቡበከር አህመድ፣ አህመድ ዲን፣ ጀበል ያሲን፣ ኑሩ ካሚል፣ ሸምሶ በድሩ፣ ሁሴን ሼህ፣ መከተም ውሄ፣ ሳቢ ቢርጉ፣ መሐመድ አባተ፣ አህመድ ሙስጠፋና አቡበከር፣ አለሙ ሙኒር፣ ሁሴን ሼህ፣ ሰኢድ አሊ፣ ሙባረክ አደምና ካሊድ ኢብራሂም በአንቀጽ አራት ስር ተከላከሉ ተብሏል። አስራ ሁለቱ ተከሳሾች መከላከል ሳያስፈልጋቸው በነጻ ተለቀዋል። በታሰሩባቸው ረዥም ወራት ወይንም ከአንድ ዓመት በላይ በሆነ ጊዜ የሞራል ጉዳት የገንዘብና የንብረት ብክነት ደርሶባቸዋል። ለዚህ ማን ነው ተጠያቂው? ይሄ ነው እንግዲህ። ባለፉት ሰሞንም ፍርድ ቤት ቀጠሮ ያለግባብ ሲለወጥ ፍትህ ሲዘገይ፣ የዘገየ ፍትህ እንደተከለከለ ፍትህ ይቆጠራል የሚባለውም እንደዚህ። አስራ ሁለት ሰዎች አሁን በነፃ ተለቀዋል። አንድ ዓመት ተኩል ግን ታስረዋል። አንድ ዓመት ተኩል ማለት የሚነግደውም የሚሰራው ሁሉ ነገር ተበላሸ። አሁን ማህበራቱን ብትመለከት ሰራተኞች ተበትነዋል፣ ብዙ ነገር ሆኗል። ይሄ ከሆነ በኋላ ነው እንግዲህ እንደዚህ ነገሮች የተፈጠሩትና የቀጠሮ መለወጥም የጉዳዩ መዘግየትም ክብደት ሰተነው ስናወራ የነበረውም በዚህ ምክንያት ነው። አሁን ቀጥሎ ስላ ያሉት ነገሮች እንግዲህ መጀመሪያ እነዚህ ሰዎች ተፈተዋል። ከተፈቱ በኋላ በአካል ወደ ቤታቸው ከደረሱ በኋላ ከነሱ ጋር ተነጋግረን በህግ የሚሆኑ ነገር እናደርጋለን። ይህም ባደረጉ አካላት ላይ የሚወሰድ ሕጋዊ እርምጃ ካለ ወደ ፍርድ ቤትን በመውሰድ ይሁን ነገር እናደርጋለን። ፍርድ ቤቱ አሁን እንዲከላከሉ የሰጠውን ብይን በተመለከተም አቶ ተማም ተጨማሪ ማብራሪያ ሰጥተዋል። አሁን ፍርድ ቤቱ ያለው ምንድን ነው? ሽብር ድርጊት የተባለው በአካል የተደረገውን የሐምሌ ስድስቱን በተመለከተ ያቀረቡትን በተመለከተ ሽብር ድርጊት አልፈጸሙም፣ ከንዙ ጋር የሚያያይዝ ነገር የለውም ብሎ ነው። በነፃ ነው ያደረጋቸው። አሁን ወደ የት ነው የለው። ይህን ነገር ግን ምናልባት ከተመሰከረባቸው ነገሮች አንጻር አነሳስቶ ይሆን ወይ የሚል ነው። እንዲከላከሉ የፍርድ ቤቱ ነገር አሁን እንድንከላከል የተባለው አነሳስቶ የሆኑ የሚለው ላይ ነው አሁን እንድንከላከል የተባለው ይህ ሁሉ ሽብር ፈጸሙ ሽብር ፈጸሙ ሽፍር ፈጸሙ ሲባል የነበረው ነገርም በዚሁ ከሽፈዋል ማለት ነው። አሁን ደንበኞቻችን ሽብር ድርጊትም እንዳልፈጸሙ ፍርድ ቤቱ ራሱ አረጋግጠው ወደ ሽብር አነሳስቶ የሆኑ ወይ ወደሚለው አንቀጽ ቀይሮ ነው ተከላከሉ የተባለው እና ቀጥታ ከድርጊቱ ጋር የሚያያይዛቸው ነገር እንደሌለ ተረጋግጠዋል ማለት ነው። ግን ከዚህ በፊት በመንግስት መገናኛ ብዙሃን እነዚህ ሰዎች በትክክል በሽብር ድርጊት ተሳትፎ እንደነበረ የሚያሳይ ነው ተብሎ ለምሳሌ ዳዳ ሀረካት የሚል ዘጋቤትም ተላልፏል ከዚህ አኳያ ታዲያ እናንተ የምትወስዱት እርምጃ ምንድን ነው አሁንም እርምጃው እንግዲህ ከነሱ ጋር ተነጋግረን የምንወስደ ነው የሚሆን እስካሁንም ድረስ ስንጮሆም የከረምነው እኮ በህግ የተቀመጠ አንድ ሰው እስከተወሰነበት ድረስ ንጹህ ተደርጎ ይገመታል የመገመት መብት አለው የሚባለው ይሄ ነው ይሄ ሁሉ ተባለ ይሄ ሁሉ ውሸት ነው ተባለ አሁን ዛሬ ደግሞ በፍርድ ቤት ውሳኔ ስለዚህ ሊባል አይገባም ስንል የከረምነውም ለዛ ነው ይሄም በተመለከተ የምንወስዳቸው አሁን ፍርድ ቤትም መዝገቦች አሉ ያቀረብናቸው ክሶችም አሉ እሱ ላይ ማጠናከ ለማስተናገድ በሌላ ክስ በማቅረብ የምናደርገው ከደንበኞቻችን ጋር ተነጋግረን እንወስናለን። የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ይህን ጉዳይ በዚህ ችሎት ሲያየው መቆየቱ ይታወሳል። አቶ ተማም በሰጡት መረጃ መሰረት ከዚህ በኋላ የፍርድ ቤቱ የችሎት አካሄድ ምን እንደሚሆን ዛሬ የተሰጠ ውሳኔ የለም። ይሁንና ፍርድ ቤቱ ቀደም ሲል ችሎቱ ዝግ እንዲሆን የወሰነው የአቃቢ ሕግ ምስክሮችን ደህንነት ለመጠበቅ እንደነበረ አስታውሰው፣ የመከላከያ ምስክሮች ግን የደህንነት ችግር ይኖርባቸዋል የሚል ግምት ስለሌለ ችሎቱ ክፍት እንዲሆን እንደሚያመለክቱ ገልጸዋል። በተያያዘ ዜና የፌዴራል ከፍተኛ ፍርድ ቤት አስራ አምስተኛው ወንጀል ችሎት የሥነ ምግባርና ጸረ ሙስና ኮሚሽን በቀድሞ የኢትዮጵያ ገቢዎችና ጉምሩክ ባለሥልጣን ዋና ዲሬክተር በአቶ መላኩ ፈንታ ላይ ያቀረበውን ክስ የማየት ስልጣን ያለውን ፍርድ ቤት ለመወሰን የፌዴሬሽን ምክር ቤት ውሳኔ እንዳልደረሰው በዛሬው ችሎት ገልጿል። ፍርድ ቤቱ የህገ መንግስት አጣሪ ጉባኤ ቀደም ሲል ፍርድ ቤቱ በሰጠው ትእዛዝ መሰረት ጉዳዩን መርምሮ ለውሳኔ ባለፈው ኅዳር 23 ቀን 2006 ዓ ም ለፌዴሬሽን ምክር ቤት እንዳቀረበ መግለጹንም ፍርድ ቤቱ አስረድቷል የፌዴሬሽን ምክር ቤትም ውሳኔውን በሚቀጥለው ቀጠሮ እንዲያሳውቅ ትእዛዝ በመስጠት ለታህሳስ 22 ቀን 2006 ዓ ም ተለዋጅ ቀጠሮ ሰጥቷል በሌላ በኩል ደግሞ ከእነ አቶ መላኩ ፈንታ አቶ ገብረ ውሃድ ወለ ጊዮርጊስ እንዲሁም ከአንዳንድ ዕውቅ ነጋዴዎችና ከሌሎች የገቢዎችና ጉምሩክ ባለሥልጣን ሠራተኞች ጋር የሥነ ምግባርና ጸረ ሙስና ኮሚሽን ክስ የመሠረተባቸው የቀድሞ የሀገር ውስጥ ደህንነት ኃላፊ አቶ ወለ ስላሴ ወለ ሚካኤል ተጨማሪ የሙስና ክሶች እንደተመሠረተባቸው ታውቋል። የኮሚሽኑ አቃቤ ሕግ የከሰሳቸው እሳቸውን ብቻ ሳይሆን ወንድማቸውን አቶ ዘራይ ወለ ሚካኤልን፣ እህታቸውን ወይዘሮ ትርሃስ ወለ ሚካኤልንና የቅርብ ወዳጃቸው ናቸው የተባሉትን አቶ ዱሪ ከበደን ጨምሮ መሆኑ ታውቋል። ከግንቦት ወር 1983 ዓ ምት እስከ የካቲት ወር 2005 ዓ ምት ድረስ የብሔራዊ መረጃና ደህንነት የሀገር ውስጥ ኃላፊ የነበሩት አቶ ወልደ ስላሴ ደሞዛቸው ከ1600 እስከ 6000 ብር ብቻ ያደገ እንደነበረ ቢታወቅም እጅግ ከፍ ያለ ሀብት በጥሬ ገንዘብም ሆነ በተለያየ መልኩ ማከማቸታቸውን አቃቢ ሕግ ዘርዝረዋል። ሀብታቸውንም በእርሳቸውና በዘመዶቻቸው እንዲሁም በጓደኛቸው ስም ማስቀመጣቸውን አቃቤ ህግ በክሱ ያብራራል። አቶ ለስላሴን ጨምሮ ተከሳሾቹ በክሱ ላይ ያላቸውን አስተያየት ለመስጠት ፍርድ ቤቱ በታህሳስ ሰባት ቀጠሮ ሰጥቷቸዋል። መለስካቸዋማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ